ሰላም ጤና ስጥልኝ፣ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የዛሬ ዕለተ ሐሙስ የጥር 18 2015 ዓ ም የጋቢና ቬ መሰናዶ ጀምሯል። ከአሁን ሰዓት ጀምሮ ከእኛ ጋር ካመሻችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ዲጂታል እቁብ ይዞ የመጣው የመጀመሪያው አንደኛ የማይተዋወቁ ሰዎች ግን ተመሳሳይ ፍላጎት ያላቸው እቁተኞች አብረው የሚጥሉበትን አካሄድ ፈጥሯል ማለት ነው። ለምሳሌ አንድ አዲስ አበባ ያለ ሰው በወር ሊሆን ይችላል አንድ ሺ ብር ወይ ሁለት ሺ ብር ለመጣል ፍላጎት ቢኖረው ሌፕሴ ደግሞ አዳማም ሊሆን ይችላል ክፍለ ሀገር ላይ ያለ ሰው ደግሞ አብረው በዲጂታል እቁብ አፕሊኬሽን ተገናኝተው እቁብ የሚጥሉበትን አሰራር ፈጥረናል ማለት ነው። የሰማችሁት ወጣት ብስራት ፍቅሩ ነው። እንደሰማችሁት እንግዲህ የባህላዊውን የቁብ ስርዓት የሚያዘምን ቴክኖሎጂ ይዘው የመጡት ብዙዎች በዚህ ቴክኖሎጂ ይጠቀማሉ ብሎም ተስፋ ያደርጋል። ምን አይነት አሰራር እንደሚጠቀሙም ደግሞ ያናግረናል፣ በምሽቱ እንግዳችን አድርገኗል። ሌሎች ዘገባዎችም ይኖሩናል። ኤደን ገረመው፣ መሰናዶን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። መግቢያችን ላይ እንዳስተዋወቅ ነው እንግዲህ የመጀመሪያው ዘገባችን የሚሆነው ባህላዊውን የቁብ ስርዓት ስላዘመነው ቴክኖሎጂ ነው። ብስራት ፍቅሩ ከስራ ባልደረባው ጋር በመሆን ባህላዊን የቁብ ስራ በቴክኖሎጂ በተደገፈ በዘመናዊ አሰራር እንዲከናወን የሚያደርግ መተግበሪያ አበልጽገዋል። ቴክኖሎጂው ባህላዊን የቁብ አሰባሰብና አወጣጥ ስርዓትን ላይ የሚታዩትን ችግሮች ተቀርፈው እንዲሁም ደግሞ ሁኔታው አድጎ የተሰራ እንደሆነ የዲጂታል እቁብ ስራ አስኪያጅ የሆነው ብስራት ለአሜሪካ ድምጽ ገልጿል። ገብረ ሚካኤል ገብረ መድህን ያነጋገረው ቆይታቸው ቀጥሎ ይቀርባል። የዲጂታል እቁብ ሀሳብ እንዴት መጣ? ይሄን ቴክኖሎጂ ለመፍጠር ወይ ለማበልፀግ ምንድን ነው ያነሳሳችሁ? ዲጂታል እቁብን ለመመስረት ያነሳሳ ነው፣ ዋና ፖይንቶች አንድ ጓደኛ ወይም ፓርትነር ያለ ዲጂታል እቁብ ላይ መጀመሪያ እኔ እና እሱ አብረን እየተነጋገርን ላይክ ስለ እቁብ እንዴት አርገን ነው መቀየር የሚቻል እንዴት አርገን ነው ዲጂታላይዝ ማድረግ የሚቻል ላይክ ምንድነው ችግሮቹ ትራዲሽናል እቁብ ላይ ምን ችግር አለ የሚለውን ነገር በተቻለ አቅም ለማጣራት ወይም ደግሞ ሪሰርችን ለማድረግ ሞከርን። ሶ ኢንዲቪዥዋል እየዞርን የተለያዩ ቦታዎች ላይ እንዴት ነው ትራዲሽናል እቁቡ እንዴት ነው የሚሄደው፣ ገንዘብ እንዴት ነው የሚከፍሉት፣ እጣውን እንዴት ነው የሚከታተሉት፣ ሰው ቶሎ ይደርሰዋል ወይም ሰው ገንዘብ ዲል ያለ ወይ ዲፎልት ይደረጋሉ የሚለውን ነገር ሪሰርቾችን ሰራን ማለት ነው። ትራዲሽናል እቁቡ ላይ ወደ ቴክኖሎጂ ዲጂታላይዝ ሊደረግ ይችላል፣ ግን ደግሞ አንዳንድ ችግሮች አሉት። ለምሳሌ እጣ ወጣት ስነስርዓቱ ላይ ትንሽ ከትራንስፓረንሲ አንፃር ከግልጽነት አንጻር አንዳንድ ክፍተቶች ያየንባቸው አካሄዳል እንዳለ ክፍያ ደግሞ ሲፈጸም እቁብ ክፍያዎች ሲፈጸሙ ሰብሳቢው ድረስ ሄዶ በካሽ መስጠት አካሄዳለ። ይህንን ነገር ደግሞ መቅረፍ የሚገባል። ሌሎች ደግሞ ዲፎልቶች አሉ። ሰዎች ገንዘቦቻቸውን ዲሌይ ያደርጋሉ። አንዳንዴ በጊዜያቸው ላይ ይከፍሉ ይችላሉ። በጊዜያቸው በማይከፈልበት ጊዜ ልክ እቁብተኛው እጣ ሲወጣለት፣ ለዛም ሰው የሚደርሰው ገንዘብ ይዘገይበታል ወይም ደሞ የተቀነሰ የተቆረጠ ገንዘብ ይደርሰዋል ማለት ነው። ሰዎች በትውውቅ ብቻ ነው እንትን የሚሉት። ሰው በትውውቅ ከሆነ ዝም ብሎ ሰው አንድ ሰው ሄዶ አምኖ ይሰጠዋል አምኖ ነገ ግን ይመለስልኛል ብሎ ነው የሚሰጠው። በዛ ጊዜ ላይመለስ ይችላል ገንዘብ በጊዜው ላይሰጥ ይችላል ገንዘቡ። ደግሞ ያ ሰው ምንም አግሪመንት የለውም ውል የለውም ከዛ ሰው ጋር፣ ገንዘቡንም ይዞ ሊጥፋበት ይችላል። ይሄ ባህላዊ ላይ አንድ ያየነው ችግር ነው። ሁለተኛ ደግሞ እጣ ወጣት ስነ ስርዓቱ ላይ እጣ ወጣቱ ሲወጣ ለምሳሌ አንዳንድ ቦታዎች ላይ ያየናቸው ምንድን ነው አንዱ እጣ እንዲወጣለት ወይም በትውውቅ ሊሆን ይችላል ወይም ደግሞ የተለያዩ ነገሮችን በመጠቀም ልክ እጣ ወጣቱን ወደ ራሱ የሚወስድበትም አካሄድ አለ። ለምሳሌ ያየናቸው እጣው ለምሳሌ እጣ ቃው እንዲወጣለት ከተፈለገ ጣው ላይ ኢየሱስን ብቻ ሁሉም ላይ ጻፍና አውጡ ይባላል። ልክ አውጥ ሲያወጣ እሱ የደረሰው ደረሰው በዚካሊ ሶጣ አወጣት ስነ ስርዓቱ ላይም አንድ ክፍተት አይተናል ማለት ነው። ሶስተኛ ደግሞ የፔመንት ኤክስቼንጁ ላይ ቀደም እንደተናገርኩት ፔመንት ክፍያ ስርዓቱ ላይ ሰዎች በካሽ የሚከፍሉበት አካሄድ ስላለ ይሄም ደግሞ ሀገራችን ኢትዮጵያም ራሱ የገንዘብ ስነስርዓቱን በሙሉ የገንዘብ እንቅስቃሴውን ሙሉ ለሙሉ ወደ ባንክ ስርዓት ላይ ለማስገባት በጣም ትልቅ ስራ እየተሰራ ነው ያለው ከዚህ አንፃር ደግሞ ችግር ይፈጥራል ማለት ነው የገንዘብ እንቅስቃሴው። አራተኛ ደግሞ ባህላዊ ላይ ያየናቸው ችግሮች ውስጥ አንደኛ ገንዘቡ ኮሌክት ከተደረገ በኋላ እስፔሻል አንዳንድ ዕቁቦች ላይ ምን ይደረጋል፣ ያንን ገንዘብ ለራሳቸው ጥቅም የመዋል አካሄድ አለ። ያንን ኮሌክት የተደረገ ገንዘብ ማለት ነው። በዛ ጊዜ ያ ያደረጉት ነገር ቢዝነሱ ወይ ሰክሰስፉል ሊሆን ይችላል ሊሆን ይችላል ወይም ደግሞ ላይሳካ የሚችልበት አካሄድ አለ። በማይሳካበት ጊዜ የቁብተኛው ገንዘብ በዛ ጊዜ ላይሰጠው የሚችልበት አካሄድ ይኖራል ማለት ነው። ሶ ትራዲሽናል ዕቁብ ላይ ያሉትን ችግሮች ካየን በኋላ ይሄን ነገር እንዴት ነው ልናሻሽል የምንችለው፣ እንዴት አድርገን ነው ችግሮቹን መቅረፍ እንችላለን የሚለውን ነገር ተነጋገር እና ወደ ቴክኖሎጂ ዲቨሎፕመንት ወይም ደግሞ ቴክኖሎጂ ወደ መስራት ተሰማራን ማለት ነው። ልክ ቴክኖሎጂ ከተሰራ በኋላ ደግሞ የተለያዩ ባለሀብቶችን ደግሞ በመሰብሰብ ደግሞ እነሱ ሼርሆልደሮች በማድረግ እነሱም እነዚህ ስራ ላይ እንዲሰሩ እና እዚህ ለውጥ ላይ ትልቅ ስራ እንዲሰሩ እነሱን ማስገብተን አብረን መስራት ጀመርን ማለት ነው። ሰው ዲጂታል እቁብ እንደዚህ የተመሰረተው ማለት ነው። አሁን የዲጂታል እቁብ ቴክኖሎጂ በእቁብ አሰራር ይዟቸው የመጡ አዳዲስ ገጽታዎች የአሰራሮች ምንድን ናቸው? ዲጂታል እቁብ ይዞ የልጆች የመጠው የመጀመሪያው አንደኛ የማይተዋወቁ ሰዎች ግን ተመሳሳይ ፍላጎት ያላቸው እቁብተኞች አብረው የሚጥሉበትን አካሄድ ፈጥሯል ማለት ነው። ለምሳሌ አንድ አዲስ አበባ ያለ ሰው በወር ሊሆን ይችላል አንድ ሺህ ብር ሁለት ሺህ ብር ለመጣል ፍላጎት ቢኖረው ሌትሴ ደግሞ አዳማም ሊሆን ይችላል ክፍለ ሀገር ላይ ያለ ሰው ደግሞ እንደዛ ዘሴም ፍላጎት ቢኖረው ግን ሁለቱም ተገናኝተው ባይተዋወቁም ደግሞ ጂኦግራፊካል ሎኬሽናቸውም የተለያየ ቢሆንም ግን አብረው በዲጂታል እቁብ አፕሊኬሽን ተገናኝተው እቁብ የሚጥሉበትን አሰራር ፈጥረናል ማለት ነው። ሁለተኛው ደግሞ ከባህላዊ መንገድ በካሽ ነበር እንቅስቃሴ ያለው ሁሉንም። አሁን ደግሞ በዲጂታል ዕቁብ አድርገናል፣ ሙሉን እንቅስቃሴ እንዳለ ወደ ባንክ ስርዓት አስገብተናል ማለት ነው። ወደ ባንክ ስርዓትም ደግሞ ስናስገባው ቀጥታ ፔመንታቸውን ሄደው ባንክ ላይ እንዲከፍሉ ሳይሆን በቀላሉ አፕሊኬሽናቸውን ተጠቅሞ ሲቢ ሞባይል ባንኪንግ ሲቢ ብር፣ ወይም ቴሌ ብር በመጠቀም በቀላሉ ፔመንቶች እንዲከፍሉ መስመር ዘርግተናል ማለት ነው። ሶስተኛው ደግሞ ባህላዊ ዕቁብ ላይ እጣ ወጣት ስነ ስርዓቱ ለምሳሌ በሳምንት አንዴ በግሮሰሪ ወይም ሬስቶራንት ላይ ተገናኝተው የተለያዩ አወጣጥ አካሄዶች የሚሄዱበት አሰራር አለ። እሱን አሰራር ደግሞ በአፕሊኬሽናቸው ደግሞ ቁጭ ብሎ ስልኮቻቸውን በመቀጠም በመጠቀም በቀጥታ እጣ ወጣት ስነስርዓቱን ደግሞ የሚከታተሉበትን አካሄድ ፈጥረናል ማለት ነው። የተለያዩ ደግሞ የእቁብ አይነቶችን ሰርቪሶችን ከትናል ማለት ነው። ለምሳሌ ፖፕላር እቁብ የምንለው አሁን ለምሳሌ ቅድም የነገርኩ ተመሳሳይ ፍላጎት ያላቸውን እቁብተኞች የሚያገናኝ ፖፕላር እቁብ የምንለው አለ። ፖፕላር እቁብ ውስጥ የተለያዩ አይነት የእቁብ አይነቶች አሉ። ለምሳሌ ሰራተኞች የሚጥሉት የእቁብ አይነት አለ። ሁለተኛ በትራንስፖርት ዘርፍ ላይ የተሰማሩ ሹፌሮች የሚጥሉት የእቁብ አይነት አለ። ሶስተኛ ደግሞ በንግድ ዘርፍ ላይ ወይም ደግሞ ነጋዴ የሆኑ ደግሞ እቁብ የሚጥሉበት አካሄድ አለ ማለት ነው። በዚህ ፖፑላር እቁብ ላይ ተመሳሳይ ፍላጎት ያላቸው ለምሳሌ አንድ ሰራተኛ ከአንድ ሰራተኛ ጋር አንድ አይነት አማውንት የሚጥል ከሆነ አብረው በዲጂታል እቁብ አፕሊኬሽን ላይ ተገናኝተው የሚጥሉበትን አካሄድ ፈጥረናል ማለት ነው። ሌላ ሁለተኛው ደግሞ የድርጅት እቁብ ወይም ደግሞ ኮርፖሬት እቁብ ብለን ደግሞ የፈጠርነው አለ። ይህ ደግሞ ኮርፖሬት ውስጥ ለምሳሌ አንድ ድርጅት ውስጥ ያሉ ሰራተኞች ለብቻቸው መጣል ቢፈልጉ እንደ ድርጅት ደግሞ ድርጅቱ ሙሉ ለሙሉ ለሰራተኞች ዋስትና ይወስድላቸውና ላይክ ለምሳሌ ሰራተኛ ከወጣ ወይም ደግሞ በሚለቅ ጊዜ እናሳውቃለን፣ በሚል አንድ አግሪመንት ከዲጂታል ቁም ጋር በሚፈራረመው አንድ አግሪመንት ሰራተኞቹ በቀላሉ ዲጂታል ቁም ኦፊስ ድረስ መምጣት ሳይጠበቅባቸው በቀላሉ እቁም የሚጠሉበትን ማሰራር ፈጥረና ማለት ነው። የድርጅት ሰራተኞች ለብቻቸው ማለት ነው። ሶስተኛ ደግሞ የማህበር እቁም ብለን ደግሞ የፈጠር ነው አለ ስቲል ቅድም መጀመሪያ ላይ ተመሳሳይ ፍላጎት ያላቸውን ነበር ያለው። ግን ተመሳሳይ ፍላጎት ያላቸውና ደግሞ የሚተዋወቁ ሰዎች አብረው የሚመጡ እንዴት ነው ዲጂታል ቁም ላይ ደግሞ የሚስተናገዱ የሚለውን ነገር ደግሞ አስበን የማህበር ዕቁብ የሚል ፈጥረናል ማለት ነው። የእቁብ ቴክኖሎጂ በዚህ በባህላዊ የእቁብ አሰራር ውስጥ የነበሩትን ችግሮች ምን ያህል ይቀርፋችኋል? ምን ያህል ተጽዕኖ ይፈጥራል ብላችሁ ታስባላችሁ? አንዳንድ ያየናቸው ችግሮች ምንድን ነው? ገንዘብ ሰብሳቢዎች ገንዘቡን ኮሌክት ካደረጉ በኋላ ላይገኝ ሊጠፉ ይችላሉ ወይ? ገንዘብ የጠፋባቸው ወይም ደግሞ ዲጂታል እቁብን ተጠቀሙ ብለን ስንጠይቃቸው እኛማ ከዚህ በፊት ተበልተናል፣ እንዴት ነው የምንጀምረው? እናንተስ ምንድን ነው ማስተማመኛቸው? የሚል ነገር አለ። እሱ አንዱ ዘዴ፣ ሙሉ ዋስትና ያለው ነገር፣ በግለሰብ የሚሰበሰብን ነገር ወደ ድርጅት ሌቭል ተደርጎ ድርጅት ሌቭል ደግሞ ድርጅቱ ቴክኖሎጂውን ይዞ ግን ሙሉ ለሙሉ ገንዘብ እንቅስቃሴው እንዳለ በባንክ ስርዓት ውስጥ አስገብተናል። ሶ ይሄም ትልቅ ችግር የሚፈታ ነገር ነው። ሰው ሁሉም እቁብተኛ ዲጂታል ቁብ ላይ ሲገባ ልክ እጣ ሲወጣለት ወይም ደግሞ መጨረሻ መጀመሪያም ሊወጣለት ይችላል። በዛ በሚወጣበት ሳላይ ዲጂታል ቁብ ሙሉ ለሙሉ የወጣለትን ገንዘብ በስትክል ይሰጠዋል ማለት ነው። ገንዘብ ዲሌ የለም በስትክል ነው የሚሰጠው። ፔመንቱን በቀላሉ ነው የሚፈጽመው። እጣውን አፕሊኬሽን ላይ ነው የሚከታተለው። እዚህ መምጣት የሚጠበቅበት ልክ እጣ ሲወጣለትና ልክ መጨረሻ ላይ ቅድመ ሁኔታዎች ማሟላት ሲኖርበት ብቻ እዚህ መምጣት ይኖርበታል ማለት ነው። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ቴንኪው በጣም ነው። ገብረ ሚካኤል ና እንግዳውን እናመሰግናለን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቬ መሰናዶን ነው አለም አቀፉ የብስክሌት ፌዴሬሽን በሚያወጣው መረጃ መሰረት ከኢትዮጵያ የምንጊዜም ሶስተኛ ምርጥ ብስክሌተኛ ነው ያለው ኪያ ጀማል ተቀማጭነቱን በስፔን ላደረገው ኤዱኬት ፈርስት የተባለ የአሜሪካ ብስክሌት ቡድን ፈርሟል። በብስክሌት ስፖርት ኢትዮጵያን ለመጀመሪያ ጊዜ በኦሎምፒክ የወከለውና የሶስት ጊዜ የኢትዮጵያ ሻምፒዮና በመሆን ክብረ ወሰኑን የያዘው የአንጋፋው የጀማል ሮጎራ ልጅ የሆነው የ19 ዓመቱ ኪያ ጀማል ሮጎራ የአባቱን ፈለግ በመከተል በአህጉራና በሀገር አቀፍ እንዲሁም ደግሞ በዓለም አቀፍ ውድድሮች ላይ ያስመዘገበው ስኬት ተከትሎ የአሜሪካው የብስክሌት ቡድን የፕሮፌሽናልነት ስራ እንዲያሰራ አስፈርሞታል። ይህንን ዘገባ በቅርብ ሳምንታት ወደ እናንተ አድርሰን ነበር። ክያ ታዲያ በቅርቡ በአውሮፓ ውድድር ላይ ቀርበው ከሳምንታት በፊት ጥሩ ድል ማስመዝገቡንም ሰምተናል። ከአዲስ ቸኩል ጋር ያደረገው የነበረው ቆይታ ኬክያና ይናቱን አሁን መለስ ብለን እንቃኛለን። ወደሱ ነው የምንሻገረው የድሬዳዋ ፖሊስ ብስክሌት ክለብ አባል ሆኖ በሀገርና አህጉር አቀፍ ውድድሮች ላይ ባስመዘገባቸው ድሎቹ የአሜሪካ ድምፅ እንግዳይ የነበረው ኪያ ጀማል አሁን ዓለም አቀፍ ፕሮፌሽናል ብስክሌተኛ የሚያደርገውን ውል በአሜሪካዊ ኤጁኬሽን ፈርስ ፈርመዋል። ከዚህ በፊት በቤተሰቦቹ ወጪ በአውሮፓ ቤልጂየም የመወዳደር እድልን አግኝቶ የነበረው ኪያ ጀማል ባለፈው አንድ አመት ተደጋጋሚ ጉዳትም ተደጋጋሚ ስኬትም እንዳስመዘገበ ይናገራል። ወደ ፕሮፌሽናልነት የሚመሩት ስልጠናዎችንም እንዲሁ አግኝተዋል። ሄድኩት፣ ቀጥታ ወደ ደቡብ አፍሪካ ነው። ከዓለም ብስክሌት ማሰልጠኛ ቅርንጫፍ አለው። ዋናው ስዊዘርላንድ ነው። ደቡብ አፍሪካ ላይ ቅርንጫፍ ላለው እዛ ለአንድ ወር ተኩል ስልጠና ነበረን። ውድድሮችም እያደረግን ነበር። እዛ ላይ ከ23 ዓመት በታች ቱርዱ ኬፕ የሚባል ጨዋታ ላይ ሁለተኛ ወኜ ጨረሱ። እዛ ቀጥታ ወደ ግብጽ ሄድን። ብሄራዊ ቡድን ወክዬ ለአፍሪካ ሻምፒዮን፣ እዛ ላይ ውጤት አልመጣም ወድቄ ነበረ ከዛ ወደ ኢትዮጵያ ላይ የተመለስ ነው። ኢትዮጵያ ሻምፒዮን ነበር እዚሁ ድሬዳዋ ላይ። እሱን በአንደኝነት ሁለት ጨዋታ ነበረ፣ ሁለት አንደኛ ሆንኩኝ። በዛ ውጤት መሰረት ና በደቡብ አፍሪካው ደግሞ ወደ ስዊዘርላንድ አቀናው ወደ ዋናው መሰልጠኛ። እዛ ሁለት ወር ቆይታ ነበረኝ። ከ23 ዓመት በታች ቱር ደ ፍራንስ ተካፈልኩኝ። እንደገና አለም ሻምፒዮን አውስትራሊያ ላይ ተጫወትን። አውስትራሊያ ላይም የአለም ሻምፒዮን ላይ ያው ከኢትዮጵያ እኔ ብቻ ነበር የተሳተፍኩት። የአለም ስኬት ፌዴሬሽን ነበር ወጪውን ሸፍኖ የወሰደኝ እና እዛ ላይ ሶስት ዙር ሲቀር ነበር የወደኩትኝ። ትንሽ መጠነኛ ጉዳት ደርሶብኝ ነበረ ፊቴ አካባቢ እና ያው ያን ጨዋታ አልጨረስኩኝም፣ ለመቋረጥ ተገድጄ ነበረ። እንደዛ ነበር ያለፈው። በዓለም አቀፍ የብስክሌት ፌዴሬሽን ደረጃ መሰረት የኢትዮጵያ ምንጊዜም ሶስተኛ እንደሆነ የሚናገረው ያ የትግራዩን ጽጋቡ ገብረማርያም ማርያም ፈለግ ተከትሎ ፕሮፌሽናል ብስክሌተኛ የሚሆንድበትን እድል አግኝተዋል። እንደ ኢትዮጵያ ያው ከኢትዮጵያ ካለነው ብስክሌተኞች ውስጥ ሶስተኛ ነኝ የምን ጊዜም በሚለው ዩሲአይ ነጥብ ባለን መሰረት ማለት ነው። አንደኛ ጽጋቡ ገብረ ማርያም ነው። ፕሮፌሽናል ብስክሌተኛ ነው። በኳስ ላይ ፊፋ እንደሚባለው ብስክሌት ላይ ደግሞ ያው ዩሲአይ ይባላል። የዓለም ብስክሌት ፌዴሬሽን ማለት ነው እና ይሄ እንግዲህ ምንድን ነው ዩሻ፣ የሚያውቃቸው ጨዋታዎች አሉ። እዛ ጨዋታዎች ላይ ኢንተርናሽናል ጨዋታዎች ላይ ነጥብ ትሰበስባለ የሚሰጠው ነጥብ አለ ያ ነጥብ በዛ ነጥብ መሰረት በየአመቱ ደረጃ ይወጣል። እና እስካሁን ባለን ኬሪየር የተሰበሰበው ነጥብ ሲታይ ነው ያ ደረጃ ሶስተኛ የሆንኩት እኔ ማለት ነው። ያው ገና ወጣት ነኝ፣ ከዚህ በላይ እንደማሻካ አቃለሁ። ቀጣይ ክለብ ነው፣ ክለቡ የአሜሪካ ክለብ ነው። ኤጁኬሽን ፈርስት ይባላል። ኢኤፍ ነው ባጭሩ ሲጻፍ ግን፣ የምንኖረው ስፔን ውስጥ ነው። ጂሮና የሚባል ከተማ ለ2023 ነው የፈረምኩትኝ። ከሁለት ሳምንት በኋላ ወደ ቦታው አቀናለሁ። ጥሩ አመት እንደምንከ እግዚአብሔር ጋር እምነቴ ነው። ከዚህ በላይ ጠንክሬም ተርቼ ብዙ አቅም እንዳለኝ አምናለሁ። ገና ብዙ አቅሜን አልተጠቀምኩም ብዬ ነው ማስበው። ባለፈው ዓመት ተማሪ ነበርኩ ከትምህርት ጋር ነበረ አንድ ላይ እያስኬድኩኝ እዚህ ላለበት ደረጃ የደረስኩት። ግን ከአሁን በኋላ በፕሮፌሽናል ሙሉ ሰዓቴን ለብስክሌት ነው የሚኖረኝ እና ሙሉ አቅሜን ይጠቀማሉ ብዬ ስለማምን ጥሩ ነገር ይሆናል ብዬ አምናለሁ። ወደፊት ኢትዮጵያን በብስክሌት ስፖርት ወክሎ ኦሎምፒክ ላይ መሳተፍ የሚፈልገው ኪያ ዋነኛ ህልሙ በቱር ደ ፍራንስ ላይ መሳተፍ ነው ይላል። ያው በብስክሌት ስፖርት እንደ ሀገር ኦሎምፒክ መሳተፍ ፈልጋለሁ። መሳተፍ ብቻ ሳይሆን ያው የተሻለ ውጤት እንደ እንደ ጥቁር አፍሪካዊም ከዚህ በፊት ያልተደረገ ውጤት ማምጣት ፈልጋለሁ። በግሌ ደግሞ ቱር ደ ፍራንስ ግቤ ነው። ከዚህ በፊት የተሳተፉ ተጫዋቾች አሉ፣ ከኢትዮጵያ ዘጋቡ፣ ከአፍሪካዎች ደግሞ ኤርትራውያን ጎበዞች ናቸው። እነሱ ተሳትፈውታል ግን እኔ ደግሞ ማሸነፍ ፈልጋለሁ ቱር ደ ፍራንስ ላይ። ያ ትልቁ ህልሜ ነው። የመጨረሻው የብስክሌት ግቤ ያ ነው እና ለአፍሪካ እንደ አንድ ጥቁር አፍሪካዊ በዚህ ስፖርት ላይ ታይቶ ማይታወቅ አንድ ታሪክ ጽፌ ማለፍ ፈልጋለሁ። አሁንም እያየን ነው። ቢኒያም ግርማይ ኤርትራው አዲስ ታሪክ እየጻፈ ነውና እንደሚቻል ስላሳየ ከተሰራ ሁሉም ነገር ይቻላል። ያ ነው የመጨረሻ ግቤ። ኬቪያ ለእስካሁኑ ስኬቶቹ ወላጆቹን ያመሰግናል። ቤተሰቦቼ አሁን ያለውበት ደረጃ አልደርስም ነበረ። ትልቅ አስተዋጽኦ ነው ያደረጉልኝ። ብስክሌት እንድጀምር አባቴ ነው ዋናው ምክንያቱ። የሚወጣው እሱ ብስክሌተኛ ቢሆን ለመናገር ማንንም አይቼ ልጀምር አልችልም። እሱ ያሳለፋቸውን ከቤት ጀምሮ ሜዳሊያዎች ምናምን እያየሁን ያደኩትና ሰው የሚነግረኝ ነገር ነበረ፣ እንደ አባት መሆን አለብ፣ እንደዚህ ነበር አባት ምናምን። ያ ነገር እኔን አነሳስቶኛል። እናቴ ደግሞ ብስክሌቱን ከጀመርኩ በኋላ ያላት ፍቅር በጣም የሚገርም ነው። ስሜት አይነች ውድድር ላይ፣ በማቴሪያልም በሞራልም በሁሉም ነገር ነው ሁለቱ የሚደግፉኝ ና እነት ለመናገር ከማንም በላይ ትልቁን አስተዋጽኦ ያደረጉልኝ እነሱ ናቸው። በከባድ ጊዜም በደስታዊም ጊዜም ከጎን ነበሩ። በቃ ምንም ቃል የለኝም ስለ እነሱ የምናገርበት ና በጣም ነው ወዳቸው፣ በጣም ነው ማመሰግነው። ሁሉም ለእነሱ ነው የሚገባው። እናቱ ፍጹም ብራ ነው ስኬት በዋናነት የራሱ ጥረት ውጤት እንደሆነ ተናግራ፣ እሷም የልጇን ዝንባሌ ካየች በኋላ በምትችለው ሁሉ እየደገፈችው እንዳለች ትናገራለች። እኔ ብዙ ምስዋት ከፍሎ ነው እዚህ ቦታ የደረሰው ሌላው ቢቀር ሁኔታን ከትምህርትና ብስክሌት አብሮ ማካሄድ በጣም ከባድ ነው። ትምህርት አለ ጠዋት አለ፣ ቅድስት ሬዛ ነው የሚማረው። ከሰዓት እንደገና ሙሉ ቀን ነው። አስራ አንድ ሰዓት ተኩል ነው የሚመጣው። ሆምወርክ አለ፣ አሳይሜንት አለ፣ እንደገና ትሬኒንግ አለ። በጣም ይጨናነቅ ነበር፣ ያሳዝነኝ ነበረ እና ቁጭ ብሎ እንኳን ቁርሱን በስርአት በልቶ ያቅም ዩኒፎርሙን እየለበሰ ነው ቁርሱን ማጎርሰው እና ጫማውን እንኳን መኪና ውስጥ እየሄድን ነው መኪና ውስጥ የሚያስረው ይሄን ያድረስ ነው ምስዋት የከፈለው። በትምህርቱም ስኬታማ ስለሆነ በዚህም ስኬታማ ስለሆነ እግዚአብሔር እናመሰግናለሁ፣ ጥሩ ሆኖለታል። እኔ እውነት ለመናገር ድሮ እኔ ብስክሌት አልወድም ነበር፣ ግን ያው ልጅ የሚወደውን ነገር መደገፍ ግድ፣ የቤተሰብ ድጋፍ አንዱ ነው። ድጋፍ ሲኖረው ነው ልጅ የሚፈልግበት ቦታ በራሱ ፍላጎት በራሱ አላማ የሚነሳሰው፣ የቤተሰብ ድጋፍ ግድ ነው እና ያው ባለቤቴም ብስክሌተኛ እንደመሆኑ ጀማረጎራ የዚሁም አሪያም ስላለ የሱን ማሊያ የሱን ማዳሊያ እያየ ነው እዚህ ቦታ የደረሰው። ዝናም አለ አባትህ እንዲህ ነበር፣ ባለቤትሽ እንዲህ ነበር የሚባለውን ነገር ስንሰማ በጣም በቃ ውስጣችን እያደረብን ነው። ሄደው የሳይክሉ ፍቅር እኔ ከሱ ብሼ አንደኛ እኔ ነው የተገኘሁት። በቃ ትሬኒንግ ያለበት ቀን ሌሊት ነው ምንነሳው። ሳንድዊች ይዞ ሄደውን ጎማ እየነፋው አብረን መንገድ ሁሉ መብራት እያበራ ስ ሌሊት ስለሚወጣ ክላስ ስላለው በሌሊት ነው የምንወጣው። መብራት እያበራው ነው የምከተለው ያን ያን ቦታ ጥሩ ቦታ ስለደረስን ደስ ብሎኛል። ድካሙንም እግዚአብሔር ስላሳካለት። ብስክሌት ተገቢው ትኩረት ቢሰጠው ኢትዮጵያ እንደ አትሌቲክስ ሁሉ ስኬታማ ልትሆንበት የምትችለው ዘርፍ ነው ይላል። ክኛ ብስክሌትና ሩጫ ተመሳሳይነት አለው፣ ሁለቱም አልቲትዩድ ይፈልጋል። ሄጄ ባየሁባቸው ሀገረቶች ውስጥ እንደ ኢትዮጵያ እስካሁን የሚመች የአየር ንብረትም ያለው የቦታ ማቀማመጥ ለብስክሌት ያለው የለም። ያው የሌለው ኢንፍራስትራክቸሩ ነው። ብስክሌት ላይ አልተሰራም። ብዙ ሰዎች አያውቁትም ስፖርቱን በተለይ ድሬዳዋ አካባቢና በትግራይ አካባቢ ነው የሚታወቀው። ያ አዳዲስ ወጣት ልጆች ተተኪዎች እንዳይፈሩ ያደርጉታል። ትኩረት እዚህ ላይ አለመሰጠቱም ጭምር ማለት ነው እና መንግስት፣ በተቻለ አቅም ባለሀብቶችም ሙሌ ነው ምለውን ነገር ትኩረት ሰጥተው ቢሰሩበት፣ ብስክሌት እየተገዛ ክለቦች ቢበዙ፣ ብዙ ወጣቶች መፍራት ይችላሉ። እንደ ድሬዳዋም እንደ ኢትዮጵያም ለአሜሪካ ድምጽ ሬድዮ አዲስ ቸኮል ከድሬዳዋ በለውጥ ጊዜ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 በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልዓት ነው። የአዲሱ ትውልድ ድምፅ ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ወደ እናንተ በመድረስ ላይ ይገኛል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። እንዲሁም ደግሞ በኢንቦክስ ብታደርጉልን፣ ስልክ ቁጥራችሁን ብትተውልን፣ መልሰን በመደወል ከእናንተ በድምጽ አስተያየቶቻችሁን መቀበል እንችላለን። ስለዚህ እዛ ላይ ስልካችሁን ለጋቢና ቪ እያላችሁ አስተያየት መተው ትችላላችሁ። ስልክ ቁጥራችሁን ማስቀመጥ ትችላላችሁ። መሰናዶውን በመምራት ላይ የሚገኘው ኤደን ገረመነ፣ ኤልያስ አስማረ ደግሞ የምስልና ድምጽ ምህንድስናውን እየከወነልን ይገኛል። ከመላው የአሜሪካ ድምጽ ዘጋቢዎች እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችን ትቆዩ ዘንድ እንጋብዛለን። በመቀጠል የምንሻገረው ወደ ቴክኖሎጂ ዘገባ ነው። ግዙፍ የቴክኖሎጂ ኩባንያዎች የተገልጋዮችን የዕለት ተዕለት ውሎና ፍላጎት በማየት የተለያዩ ህይወትን የሚያቀሉ የፈጠራ ስራዎችን ይፋ በማድረግ ላይ ይገኛሉ። በቅርቡም ታዲያ ላስ ቬጋስ ላይ የ2023 ዓ.ም የቴክኖሎጂ አውደ ርዕይ ተከናውኖ ነበረ የሚባሉ ትላልቅ እንደ ኤልጂ እና ሳምሰንግ የመሳሰሉ ኩባንያዎች በዚህ አውደ ርዕይ ላይ ተሳትፈዋል። ዘጋቢያችን ቲና ትሪኒህ ያሰናዳቸውን ዘገባ እንደሚከተለው አቀርብላችኋል። ኤልሲዲ ፓነል ያላቸው የፍሪጅ በሮች፣ ስሜትን በመረዳት ቀለም የሚቀያየር፣ በድምጽ ትዕዛዝን ተቀብሎ የሚያጸዳ ቫኪዩም ክሊነር በላስ ቬጋስ ከሳምንታት በፊት በተካሄደው የኤሌክትሮኒክስ ሸማቾች ገበያ ላይ ከቀረቡ በሺዎች ከሚቆጠሩ ምናልባትም ያን ያህል ያስፈልጉን እንደነበረ ካላወቅናቸው የቴክኖሎጂ ውጤቶች መካከል ናቸው። ጆን ቴለር የዩናይትድ ስቴትስ ኤልጂ ተቋም ባልደረባ ናቸው። እነኚህ ምርቶቻችን ናቸው፣ ዋናው ኮከቦቻችን። ከግድግዳ ጋር ተጣብቀው አገልግሎት የሚሰጡ የቴክኖሎጂ ምርቶች በዕለት ተዕለት ሕይወት ውስጥ ትልቅ ሚና ያላቸው ሲሆን፣ በተለይም በመኖሪያ ቤት ውስጥ ኢንተርኔት መጠቀም በመላው ዓለም እየተለመደ ነው። ኮቪድ-19 ይህንን የቴክኖሎጂ ልቀት አፍጥኖታል። ታዲያ የቴክኖሎጂ ተቋማትም እረፍት የላቸውም። ሁሉም የምንጠቀማቸው መሳሪያዎች ስማርት እንዲሆኑ ወይም ደግሞ ልቀው እንዲገኙ ይጥራሉ። ከኢንተርኔት ጋር እንዲገናኙና ተደራራቢ ስራዎችንም እንዲሰሩ እየጣሩ ነው። ከእነዚህ ውስጥ አንዱ የዓለም የመጀመሪያው ዋየርለስ ወይም ደግሞ የኤሌክትሪክ ገመድ አልባ ቴሌቪዥን ነው። በዚህ አውደርኤ ላይ በኮሪያ የሚገኘው ኤልጂ ኩባንያ የአየር ማጣሪያ ያለው ጠረጴዛም ይፋ አድርጓል። ትኩረታችን በጤናማ አኗኗርና በተሻለ የስራና የኑሮ ምጣኔ ላይ ነው። አብዛኞቹም የቴክኖሎጂ ምርቶቻችንም ይህንን ለማገዝ የተሰሩ ናቸው። በሌላ በኩል ሳምሰንግ ደግሞ በመኖሪያ ቤታቸው ውስጥ ውሾቻቸውን በመዝጋት ወደ ስራ ገበታቸው የተመለሱ ግለሰቦች ውሾቹን የእነሱን አለመኖር የሚላመዱበት የበቁ ቴሌቪዥኖችን ለውሻ ባለቤቶች አዘጋጅቷል። ኤሌና ጎሜዝ የሳምሰንግ ኤሌክትሮኒክስ በአሜሪካ ባልደረባ ናቸው። በሳምሰንግ ኒዮ ኪውኤልኢዲ ኤት ኬ ላይ ማይክሮፎን አስቀምጣለሁ። ያኔ ኢንተርኔቱ ያስታውቀኛል፣ ይጮሃል። እንዲዝናና ሙዚቃ ወይም ፊልም ሊሆን ይችላል የሚታየው። በእርግጥ የተፈጥሮና አካባቢ መሰናዳዎችን መከታተል ይወዳል። እነዚህ ሁሉ ምርቶች በሆነ የኑሮ ዘዬ ውስጥ ላሉና ለተመረጡ ሰዎች የተዘጋጁ ይመስላሉ። ነገር ግን አውደ ርዕዩ ለአካል ጉዳተኞችም የያዘው ነገር አለ። ኤልጂ ሮቦት የሰራውና በድምፅ የሚታዘዘው የቤት ማጽጃ ቫኪም ክሊነር ለአይነ ስውራን ብቻ ሳይሆን መስማት ለተሳናቸውም የሚያገለግል ነው። በሳምሰንግ የተሰራው የቴሌቪዥን ምስል ማስተላለፊያ ታዲያ ከፍተኛ የቀለም ስብጥር በመጠቀም የእይታ ችግር ላለባቸው በተሻለ እይታ ቴሌቪዥኑን እንዲገለገሉበት ያደርጋል። አንዳንድ አካል ጉዳተኞችም በኢመደበኛ መንገድ የሚያግዙ ቴክኖሎጂዎችም ተካተዋል። ጀርመን ሰራሹ ሆሎ ወይም ደግሞ ሆሎን ሙቨርስ የተሰኘና በራሱ የሚነዳ በከተማና በገጠር ያለ ባቡርን የሚያግዝ ስርዓት ሰርቷል። ማርኮ ኪልመር የሆሎውን ባልደረባ ናቸው። ሳይክል መንዳት የማይችሉ ሰዎችን ካሰባችሁ እነሱን የሚያጓጉዙ ሰዎችን እናመጣለን። ይሄ እንግዲህ አሁን ካሉት የትራንስፖርት ዘዴዎች በተጨማሪ ነው። ይህ እንግዲህ ለአንድ የሸማች ቡድን ተብሎ የሚሰራ ቴክኖሎጂ ዓለምን በሙሉ እንዴት ሊያግዝ እንደሚችል ያሳየ ነው። የጋቢና ቪ መሰናደው ከአሜሪካ ድምጽ ዋሽንግተን ዲሲ መተላለፉን ይቀጥላል። ዝግጅቶቻችንም በሳተላይት ኢትዮ ሳት ላይ ታገኛችኋላችሁ። እንዲሁም ደግሞ በፌስቡክ ገጻችን ቪ አማሪክ ላይ በድረ ገጻችን ደግሞ አማሪክ ዶት ቪዮ ኒውስ ላይ ታገኛችኋላችሁ። እዛ ላይ መከታተል ትችላላችሁ። ሌሎች የመልጧችሁም ዘገባዎች እንዲሁም ደግሞ የአሜሪካ ድምፅ የአማርኛው ክፍል የሚያሰናዷቸው ጥንቅሮችም እዛ ላይ ይገኛሉ። ከሚቀጥለው ሳምንት በኋላ ደግሞ ጋቢና ቪ በአዲስ አቀራረብ ወደ እናንተ የሚደርስ ይሆናል። እንድትከታተሉን እንጋብዛለን። አስተያየትና ጥያቄዎቻችሁንም እንድታደርሱ ነው የምንጋብዘው። ተከታዩን ዘገባ ላስተዋውቃችሁ። እንደ አውሮፓውያን አቆጣጠር ከ2021 ታሊባን ስልጣን ሲቆጣጠር ሳሚራ ጋውሃሪ በካቡል የዩኒቨርሲቲ የህግ ተማሪ ነበረች። አሁን በታሊባን ህግ ምክንያት ወደ ዩኒቨርሲቲ መግባት ባትችልም ዲግሪዋን ለመጨረስ ግን ቁርጣ መነሳቷን ትናገራለች። የአሜሪካ ድምጽ የአፍጋኒስታን አገልግሎት ሳሚራን ስለወደፊት ህይወቷ አነጋግረው ያጠናቀረው ዘገባ ቀጥሎ ይቀርባል። የታሊባን መንግስት በአፍጋኒስታን የሚገኙ ዩኒቨርሲቲዎች ሴት ተማሪዎችን ወደ ከፍተኛ ትምህርት ተቋማት ተቀብለው ማስተናገድ እንዲያቆሙ ትዕዛዝ ባስተላለፈበት ወቅት የ22 ዓመቷ ወጣት ሳሚራ ጋውሃሪ የአራተኛ ዓመት የህግ ትምህርቷን በምትከታተልበት ካቡል ዩኒቨርሲቲ የአመቱን ማጠቃለያ ፈተና እየወሰደች ነበር። ዜናውን ስሰማ በጣም ነው የደነገጥኩት። ማመን አልቻልኩም። በሚቀጥለው ቀን ፈተና ለመውሰድ ወደ ዩኒቨርሲቲው ሄጄ በሮቹ ተዘግተው እስከማገኝ ድረስም መቀበል አልቻልኩም ነበር። ዜናው ቅስም ሰባሪ ነበር። ያንን ቀን ልረሳው አልችልም። እጅግ አለቀስኩ። በጣም ነበር ያዘንኩት። የሴቶችን መብት ለማስጠበቅ ጠበቃ ለመሆን ያለመችው ገውሃሪ እንደምትለው በታሊባን ስር የአፍጋኒስታን ሴቶች ምንም አይነት መብት የላቸውም። መሰረታዊ መብቶቻችንን አጥተናል። ያለመታደል ሆኖ በአፍጋኒስታን ውስጥ የመማር የመስራትና ግለሰባዊ መብቶች የሉንም። ታሊባን ሴቶች በዩኒቨርሲቲ ገብተው እንዳይማሩ ከመከልከሉ ጥቂት ቀናቶች ቀደም ብሎ በሀገሪቱ የሚሰሩ የሀገር ውስጥና የውጭ መንግስታዊ ያልሆኑ ተቋማት ሴቶችን እንዳይቀጥሩ አግዶ ነበር። እንደ አውሮፓውያን አቆጣጠር በነሐሴ 2021 ዓ.ም ስልጣን የያዘው ታሊባን በሴቶች ላይ እየጨመረ የሚሄድ አፋኝ እርምጃዎችን እየወሰደ ሲሆን ይህም የትምህርት፣ የስራ ያለ ቅርብ ወንድ ዘመድ ረጅም ርቀት የመጓዝ ወደ መናፈሻዎችና የስፖርት እንቅስቃሴ የሚካሄድባቸው ስፍራዎች የመሄድ ክልከላን ያጠቃልላል። በእነዚህ ገደቦች ምክንያት ጋውሃሪ ከቤት ለመዋል ብትገደድም ትምህርቷን ለመቀጠል ግን ቆርጣ ተነስታለች። የታወቁ የትምህርት ተቋማት በኢንተርኔት አማካኝነት የሚሰጧቸውን ትምህርቶች እከታተላለሁ። በተጨማሪም የሚፈልጋቸውን እና የሚፈልገውን አላማ ለማሳካት የሚረዱኝን መጽሐፍትንም አነባለሁ። ጋውሃሪ አሁንም አንድ ቀን የህግ ዲግሪዋን ጨርሳ አፍጋኒስታን ውስጥ በጠበቃነት እንደምትሰራ ተስፋ ታደርጋለች። አስከትለን ደግሞ ከዩኒቨርሳል ሚዚክ ሪከርድስ ሙዚቃ እንጋብዛቸዋለን። የተከበራችሁ አድማጭ ተመልካቾቻችን፣ የዛሬ ዕለተ ሐሙስ የጋቢና ቤ መሰናደው ከአሜሪካ ድምፅ ዋሽንግተን ዲሲ እዚህ ላይ ተጠናቀቀ። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። አስተያየትና ጥያቄዎች ቢኖሯችሁ በቪ አማሪክ የፌስቡክ ገጽ ላይ ለጋቢና ቪ እያላችሁ አድርሱ። የደንገረሞ መሰናዶን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች፣ የዲጂታል ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን በነገው ምሽት እንጠብቃችኋለን። ሰላም ጤና ስጥልን ደናደሩ